የወጣቶች ዓለም የጀርመን የትምህርት ልውውጥ አገልግሎት በምህፃሩ ዳድ ኢትዮጵያን ጨምሮ የበርካታ ታዳጊ ሀገራት ወጣቶች የከፍተኛ ትምህርት እድል እንዲያገኙ ድጋፍ ያደርጋል። ተቋሙ የውድድር መስፈርቱን አሟልተው ለተመረጡ ወጣቶች ከመጀመሪያ እስከ ዶክትሬት ዲግሪ በተለያዩ የትምህርት ዘርፎች ጀርመን በሚገኙ የተለያዩ ዩኒቨርሲቲዎች ገብተው እንዲማሩ በገንዘብ ይደግፋል። ዳድ በጎርጎረሳዊ 2015 ብቻ ከ127000 በላይ ለሆኑ ወጣቶች ድጋፍ አድርጓል። ስራውን ከጀመረበት ከጎርጎረሳዊው 1925 ዓ ም አንስቶ በዓለም ዙሪያ ለሁለት ሚሊዮን ወጣቶች የገንዘብ ድጋፍ አድርጓል ባጋመስ ነው። የጎርጎረሳዊው 2017 ብቻ ከ700 በላይ ለሆኑ ወጣት ኢትዮጵያውያን ድጋፍ ማድረጉም በድረ ገጹ ሰፍሯል። ወጣት ትዕግስት ካሳ በዚህ ተቋም የትምህርት እድል ካገኙ ወጣቶች አንዷ ናት። ከባህር ዳር ዩኒቨርሲቲ በሲቪል ምህንድስና የመጀመሪያ ዲግሪዋን አግኝታለች። በጎርጎረሳዊ 2012 ዓ ም ባገኘችው ነጻ የትምህርት እድል ለሁለተኛ ዲግሪዋ ወደ ጀርመን መምጣቷን ገልጻለች። በጂኦ ቴክኒክ ምህንድስና ሁለተኛ ዲግሪዋን ከሃኖቨር ዩኒቨርሲቲ ከያዘች ከ2014 ዓ ም ወዲህ ደግሞ እዚሁ ጀርመን ሀገር ላለፉት አራት ዓመታት በአንድ የግል አማካሪ ድርጅት ውስጥ እየሰራች ነው። ወደ ጀርመን የመጣሁት ሁለት ሺህ አስራ ሁለት ጁን ላይ ነው። ሃኖቨር ዩኒቨርሲቲ ነው የመጣሁት። ጂኦ ቴክኒካል ኤንድ ኢንፍራስትራክቸር የሚባል ፕሮግራም ነበረ። እሱ ላይ የማስተርስ ፕሮግራም በመካፈል ማለት ነው። ኮርሱ በጀርመን ያለው ሙሉን፣ ያው የቋንቋም ችግር ፐርፌክትም ስላልነበረን ተቀባይነትም ማገኛለሁ ብዬ አላሰብም ነበረ። ፕራክቲካል ትምህርት ቤት ስለማር ብዙ ነገሮች ፕራክቲካሊ ታያቸዋለች ኢንተረስቲንግ ናቸው። ኢትዮጵያ ስንማር ከምንማረው ትንሽ ለጌት የሚያደርገው ነገር ያው ቴዎሬቲካል ነገር ነው እዛ የሚነገር እዚህ ታያቸዋለች ፕራክቲካሊ። እና ብዙ ወደ ስራው አለም እንድመጣ ያደረገኝ የሆኑ ነገሮች መማር የምችል ስለመሰለኝ ነው። አንድም እና ትንሽ አይት አድርገው ያው ወደ ኢትዮጵያ መለሳለሁ በሚለው ነው። እንግዲህ ወደ ስራ ለሚገባው እድሜው በሰላሳዎቹ መጀመሪያ ላይ እንደሚገኝ የገለጸልን ወጣት ጌታሰው መልኬም በጎርጎረሳዩ 2009 ዓ.ም በዚሁ ተቋም ድጋፍ ከተደረገላቸው ወጣቶች አንዱ ነው። እዚሁ ጀርመን ሀገር ከሚገኘው በዋስ ዩኒቨርሲቲ በስትራክቸራል ምህንድስና ሁለተኛ ዲግሪውን ይዟል። ከዚህ ቀደም አርባ ምንጭ ዩኒቨርሲቲ እያስተምር የነበረው ወጣት ጌታሰው ላለፉት ስድስት ዓመታት ደግሞ ሁለተኛ ዲግሪውን በያዘበት ጀርመን በምህንድስና ሙያ ተቀጥሮ እየሰራ ነው እዚህ የተመረኩት በስትራክቸራል ምህንድስና ነው። ሰራውም ዓለም አቀፍ ድርጅት ነው። የአሜሪካ እና የጀርመን ድርጅት አይኮም ኢንተርናሽናል ነው የሚባለው። በተለያዩ ዘርፎች ነው የሚሰራው። መሰረተ ልማት ግንባታ፣ አካባቢያዊ ጥናት፣ በማንኛውም በሁሉም በሶሻሉም፣ በተፈጥሮ ሳይንሱም፣ በምህንድስናውም ይሰራል። በዚህ ድርጅት ውስጥ ወደ ሁለት አመት አልፎኛል። ከዛ በፊት ሌላ ነበረ እንደተመረኩ አሬቫ ኒውክሊር ፓወር ፕላንት የሚባል መስሪያ ቤት ነው። ያው በኒውክሊር ማመንጫ ጣቢያዎች ዙሪያ ነው የሚሰራው ዲዛይን የሚያደርገው። ከአሜሪካ ጀምሮ ማናቸውንም በዚህ ዙሪያ የተሰማሩ ሀገራትን በሙሉ የሚሰራላቸው ይህ ካምፓኒ ነው ማለት ነው። ከዛ ወደ ሁለት አመት አካባቢ ሰርቻለሁ ማለት ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በጎርጎረሳዊ 2010 ባወጣው ዘገባ የተማረ የሰው ኃይል ፍልሰት በታዳጊ ሀገራት በተለይም በአፍሪካ ከፍተኛ መሆኑን አትቷል። ከአፍሪካ ተመራማሪዎች ውስጥም አንድ ሶስተኛዎቹ በውጭ ሀገራት ይገኛሉ። ይህንን ችግር በመገንዘብ ይመስላል የጀርመኑ የትምህርት ልውውጥ አገልግሎት ዳድ ወጣቶች በሰለጠኑበት ሙያ በሀገራቸው እንዲሰሩ ማበረታታት ከዓላማዎቹ ውስጥ አንዱ የሆነው ወጣቱ መሐንዲስ ጌታ ሰው መልከም ተምሮ በሀገር ውስጥ በመስራት የሚስማማ ቢሆንም የተማረውን በተግባር ለመተርጎምና የተሻለ ቴክኖሎጂን በመቅሰም ረገድ ግን በጀርመን ያገኘው ልምድ ቀላል እንዳልሆነ ይገልጻል። ከእነሱ ስለወሰድ ነው መጽሐፉም፣ ቴክኖሎጂውም ከእነሱ ስለሚጀምር ከእነሱ ብዙ ነገር እንማራለን። እኛኛውን ነገር ከእኛ ስላልጀመር ነው ስላስገባ ነው ወደ ሀገራችን። ከእነሱ ብዙ እንማራለን። እንደገና እነሱ ተምሮ ወረቀት አግኝቶ በምህንድስና የሚሆን በማንኛውም ትምህርት መመረቅ ሳይሆን ተመርቆ መስራት መሆን ማለት ነው። በምህንድስና መመረቅ ሳይሆን መሀንዲስ መሆን መስራት ቢያንስ በተመረቀበት ትምህርት ትክክለኛ ለህዝቡ የሚጠቅም ለሀገሪቱ የሚጠቅም መሬት ላይ የሚውል ነገር ነው የሚሰሩበት። የሚማሩት ልክ ወጥተው ለመስራት በሚያስችላቸው መልኩ ነው የሚማሩት ማለት ነው። ቢሆንም በእርግጠኝነት አንድ ነገር ይናገራል፣ በጀርመን የተማረውን ሙያና በተግባር ያገኘውን ልምድ ይዞ ወደ ሀገሩ ኢትዮጵያ እንደሚመለስ። ወደፊት ወደ ሀገሬም መለሳለሁ ያው ይሄ ምንም ጥያቄ የለው። ግን ያው ለመመለስ አንዳንድ ነገር ያስፈልጋል። እዛ ያለው ወገን ነው። ወገን ጋር ስትመለሽ ደግሞ ብዙ ነገር አውጥተሽ አውርደሽ፣ በምን መልኩ ነው መሄድ ያለብኝ? ምን ማድረግ ነው ያለብኝ? ምን ይዤ ነው የሚሄደው ለሀገሬ ለወገኔ? የሚለውን ነገር አውጥተሽ አውርደሽ ነው። ግን ያለምንም ጥርጥር ወደ ሀገሬ እመለሳለሁ። ብዙ ሳይርቅ ማለት ነው። ትዕግስትም ብትሆን በሀሳቡ ትስማማለች ጀርመን ለመስራት ስትወስን ልምድ መቅሰም ምክንያቷ ነበርና፣ ስራ ስትሰሪም የሆነ የምጨምሪ ነገር ይኖራል። በእውቀት ደረጃም ያንን ይዘሽ ወደ ሀገርሽ መመለስ ማለት ነው። እዚህ መተሽ ስራ ስትሰሪ ያሉትን ነገሮች ሁሌም ታስብ ያለሽ። ሁሉም ሰው መመለስ ይፈልጋል ብዬ አስባለሁ፣ ወይም አብዛኛውን ሰው። መጨረሻ ላይ ስራ በምትሰሪበት ጊዜ የትኛውን ነገር ነው ወደ ሀገር አዶፕት አደርገው መውሰድ የምችለውን ብለሽ ታስብ ያለሽ፣ እና አዲስ እውቀትን አዲስ ነገሮችን ወደ ሀገርሽ ይዘሽ ለትመለስ ያደረሱባቸው ኮንዲሽኖች ስላሉ እኔ በፖዚቲቭ ሳይድ ነው ማየው። ለመሆኑ በወጣትነት እድሜ ከቤተሰብ ተለይቶ በማያውቁት ባህልና ቋንቋ መስራት ምን ይመስላል? ለሁለቱም ወጣቶች ያነሳሁላቸው ጥያቄ ነበር። ወጣት ጌታ ሰው መልኬ ከባድ ነው። በተለይ ለምሳሌን እንደኔ ያደግሽበት ማህበረሰብ የተለየ ባህል ያለው የተለየ ቋንቋው፣ ታሪኩ፣ ምኑ ስብናው የተለየ የሆነ ሰው ህደሽ የውጭ ሀገር ለምጄ እንደነሱ ሆኜ ምናምን የሚለው ሊዋጥልሽም ስለማይችል ልትቀበዩም ስለማትችይ ወደ ማህበረሰቡ ለመቀላቀል ያስቸግራል። አንድ ፈተና ነው ይሄ ማለት ነው ግን ፈተናም ቢሆን ነው በአዎንታዊነቱ ነው የምመለከተው። ማለት የራሱ ያለው ሰው ከሆነ በምንም መልኩ ስነ ልቦናው ጥሩ ነው፣ የተደላደለ ይሆናል። ነገሮችን የሌሎችን መረዳት ከቻለ በአወንታዊ መልኩ አየዋለሁ። ወጣት መሆንም ሀይል አለ፣ ጉልበት አለ፣ አቅሙ አለ። ግን አንዳንዴ በሰው ሀገር ደግሞ ትንሽ ዋጥ ያለ ሰው ሲሆን ነው ጥሩ ነገሮችን ያልፋል እንዲሁ ማለት የመታገስ እንትን ይኖረዋል። ያ ወጣት ስታይ ግን እንደዛ አይደለም። ያለሽበትን የቆምሽበትን የትምህርትም ደረጃ የምትሰሪበትን ቦታም ያለሽበትን ደረጃም ስለምታስቢ አትንኩኝ፣ አትናገሩኝ ምናምን የማለት ነገር ስላለ እሱ አንድ ትልቅ ፈተና ነው ማለት ነው። በማያውቁት ባህል፣ ቋንቋና ማህበረሰብ ውስጥ ሆኖ መስራት የሚያጋጥመው ፈተና ቀላል ባይሆንም ከዚህ ባሻገር ግን ከጀርመኖቹ ብዙ የተማርኳቸው ነገሮች አሉ ትላለች። ወጣቷ መሀንዲስ ትዕግስት ካሳ። ኦኬ፣ ቀላል አይደለም። በእርግጥ ዝም ብለሽ መጀመሪያ ወደፊት ስታስቢው ደራራ ምስሎች ነው የሚሰማች። ግን ያ ውስጡ ስትገቢ፣ ቀስ እያልሽ እያደር ነገሮችን ትለምጃቸዋለሽ። ከቤተሰብ መለየት እንዳልሽ፣ እዛ የለመድናቸው ነገሮች አሉ ብዙ ጊዜ በተለይ በባህል አንጻር እዚህ ብዙ ጊዜ የሶሻል ላይፍ የሚባል ነገር ትንሽ ሁሉም የራሱ ነው የሚኖረው እሱ አካባቢ ትንሽ አስቸግር ነበረ ግን ሁል ያመነው ነገር ማለት ነው በተለይ በስራ አለም ዲሲፕሊን ናቸው በጣም ለዚህ አንዳንዱ ሰው እውነቱን ለመናገር አለቃ ሁላ አያስፈልገውም ን ስራቸው ከተሰጣቸው ስራቸውን ያውቁታል ኦኬ በቢዛት መስራት አለብኝ አለቂ እንዲመጣ እንትና ላይ ቆጠኛ ልዚ ምናም ሳሆን ኦኬ ስራቸውን በስነ ስርዓት ይሰራሉ ታይም በጣም ማኔጅ ያደርጋሉ እሱ ነገር በጣም በጣም በጣም የማደንቀው ፓርቲ ነው። በቴክኖሎጂ ሽግግርና በባህል ልውጥ ረገድ ጀርመን የተማሩና የሰሩ ኢትዮጵያውያን የሚያበረክቱት አስተዋጽኦ ቀላል ባይሆንም ኢትዮጵያውያኑ የስራ ልምድና ሙያ ይዘው ወደ ሀገራቸው ሲመለሱ ግን እነሱን የሚያሰባስብ አካልና አሰራር አለመኖር በአንዳንዶች ዘንድ አሁንም ድረስ በችግርነት ይጠቀሳል። የጀርመኑ የቴክኒክ ተራድኦ ድርጅት ጂአይዜድ ሰሞኑን በአዲስ አበባ ከተማ ባዘጋጀው አውደ ጥናት በተሳታፊነት የተገኙት ዶክተር ደረጀ ፈይሳ ችግሩን ይጋሩታል። ብዙ ጊዜ ጀርመን ሀገር ተምረን የመጣን ሰዎች የተወሰኑት ካልሆን በስተቀር ከጀርመን ኢንስቲቱሽኖች ጋር ኤንጌጅመንት የለንም። እኔ ትምህርቴን የተማርኩትም የረጅም ኤክስፒሪየንስ ያለን ጀርመን አገር ሆኖ ኢትዮጵያ ከተመለስኩ በኋላ ከተለያዩ አገራት ጋር ሰርቻለሁ። አሁንም በስዊዲሽ ሪሰርች ኢንስቲትዩት ውስጥ ነው የምሰራው። ከጀርመን ኢንስቲትሽኖች ጋር ግን ምንም ኤንጌጅመንት የለኝም እና ጀርመን እንደ መማራችን እንደ መስራታችን በሁለቱ ሀገራት መካከል መቀራረብ የባህልም የትምህርትም ፕላስ ከስራም ማኳያ እንደ ካይን ኦፍ ካልቸር አምባሳደር መሆን ስንችል አለመሆኑ ትንሽ ቅር ላይ ነበረና የተሰጋ በዝም ወዲያው የመጣውበት ዋነኛው ምክንያት መድረኩ አስፈላጊ ነው ብዬ ስለማስብ ነው። ወጣት ኢትዮጵያዊ ባለሙያዎች በጀርመን የሚስሩ፣ በኢትዮጵያ ህዝብንና ሀገርን ማገልገል ቅድሚያ የሚሰጡት አላማ ከሆነ መልካም ነው የሚሉም ጥቂቶች አይደሉም። ዝግጅታችን በዚህ ተጠናቋል። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ